ከትናንት ወዲያ ሰኞ ጥቅምት 18 ቀን 2017 ዓ ም በስዳማ ክልል ወንሾ ወረዳም ትናንት ማክሰኞ ዕለት ጥቅምት 19 ቀን 2017 ዓ ም ደግሞ በደቡብ ኢትዮጵያ ክልል ወላይታ ዞን ካወኮይሻ ወረዳ የጣለውን ከባድ ዝናብ ተከትሎ በተናጠል በተከሰቱ የመሬት መንሸራት አደጋዎች ዘጠኝ ሰዎች መሞታቸውና አምስት ሰዎች መጎዳታቸውን የአካባቢዎቹ ባለሥልጣናት ዛሬ ለአሜሪካ ድምፅ አስታውቀዋል። በወላይታ ዞን የካወኮይሻ ወረዳም የአደጋ ስጋት ስራ አመራር ጽህፈት ቤት አስተባባሪም አቶ በዛቢ ባፋ የሁለት ቤተሰብ አባላት የሆኑም ሰባት ሰዎች ከሁለት ቀበሌዎች ውስጥ ትናንት ከሌሊቱ ሰባት ሰዓት በተከሰተ የመሬት መንሸራተት አደጋ መሞታቸውን ለቪዮ ያረጋግጧል። ዝናቡ የተከሰተው ከምሽቱ ሰባት ሰዓት ሻርፕ ነው። ሁለቱን ቀበሌ ሞት የተከሰተው አንደኛው የወረደው ዋና ማይከል ከተማ ላሾ ዘሮ አንድ ላይ ሶስት ሰው ነው የሞተው። በአንድ ቤተሰብ ያለው ሁለት ልጆችና ባልና ሚስት ጭምር ነው የሞተው ሌላ ደግሞ ኮይሻል አሽባል ቀበሌ አጠገቡ ነው ያለው። በአንድ ቤተሰብ ውስጥ ያሉ ሰዎች ናቸው የሞቶ ሞቱ አራት ነው። አባቱ በሕክምና ላይ ሶዶ ሪፌራል ሆስፒታል ለተና ሄዷል። ሚስትና ሶስት ልጆች ናቸው የሞቱት። እንዲህ አይነት ሞት ነው። አጠቃላይ ያው የሞት ሞት ቁጥር ያው ሰባት ማለት ነው። የተጎዳ ሁለት ነው። ባለፈው አመት ሀሙላ ያዘጠኝ ቀን ሁለት ሺ አስራ ስድስት አመተ ምህረት በወረዳው ጤፓ ቀበሌ በመሬት ናዳ ምክንያት አስራ ሁለት ሰዎች መሞታቸውና ሀምሳ ሶስት አባወራዎች መፈናቀላቸውን የወላይታ ዞን የአደጋ ስጋት ስራ አመራር ጽህፈት ቤት ኃላፊም አቶ ዳዊት ደሳለኝን ጠቅሶ የአሜሪካ ድምፅ መዘገቡ ይታወሳል። አቶ በዛብህ በወቅቱ የተፈናቀሉ አባወራዎችም ተመልሶ ባልተቋቋሙበት ነው ዳግም አደጋው የተከሰተው ብሏል። ወረዳ ውስጥ ያለው ቀበሌ በሙሉ እንግዲህ ናታ ቀበቶ ወጣ ወጣ ብሎ ሰው ሁሉም በትምህርት ቤትና ቀበሌ አካባቢ የሃይማኖት አካባቢ በስጋት ደረጃ ያለ ሰዎችም በአስራ ሁለቱም ቀበሌ ላይ እያወጡ ይገኛሉ። ስንት ይሆናሉ? በቁጥር ስንት አባወራ ይሆናል በስጋት የወጡት? ሰላሳ ሰባት አባወራ ሰላሳ ሁለት እና ወረ አምስት ድምር ሰላሳ ሰባት ከዚህ በፊት ከተፈናቀለ እዚህ ወረዳ ላይ በሐምሌና ነሐሴ የተፈናቀለ ወደ ሶስት መቶ ሰባ አራት የፈናቅሎ ያለ እና በጣም ችግር ውስጥ እና አደጋ ውስጥ ገብተናል ማለት ነው። የሲዳማ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ወሰነለ ሲሞን በበኩላቸው ጥቅምት አስራ ስምንት ቀን ሁለት ሺ አስራ ሰባት ዓመተ ምህረት በክልሉ ወንሽ ወረዳም በተከሰተ ተመሳሳይ አደጋም ሁለት ሰዎች ሲሞቱም ሶስት ሰዎች ተጎድተው በይርጋለም ሆስፒታል ሕክምና እየወሰዱ ናቸው ሲሉ ተናግሯል። አምናም ባለፈውም ጊዜ ጀምሮ ዝናቡ ቀጥሏል። እንደዚህ አይነት ዜዞች ይቀጥላሉ፣ የሚል ስጋት ስላለ ከዛ አካባቢ ሪስኪ የደርሰ ሁለት ለዚህ ስለ ማህበረሰቡ እንዲነሳም ተደርጓልና ትናንት ወዲያ ምሽት አካባቢ አንድ የተወሰነ አደጋ ታይቷል። አሁንም እዛው የታየው ምንድነው፣ አንድ ቦታ ላይ እንደዚህ እንዲነሱ ከተባሉ ቤተሰቦች አካባቢ ሳይነሳ የቀረ የሚል ግምገማን ያለው ከዞኑ ያገኘ ነው፣ እና አንድ ቤተሰብ መሬት መንሸራተት ላይ ቤቱ ጉዳት ደርሶበታል። መሬት ተንሸራተው እዛው አደጋ ላይ ሁለት ሰዎች ኋላ ላይ እንዳረፉ መረጃ ወጥቷል። ሁለት ሰዎች ላይ ጉዳት ደርሷል። ሶስት ሰዎች ደግሞ ሆስፒታል ገብቶ እየታከሙ እንደሆነ ነው መረጃ ያለው እና እኛም ወደ ለማጣራት ወደዛ ተንቀሳቅሰን ነበረ ዛሬ ጠዋት አደጋው ዳግም የተከሰተውና ጉዳቱ የደረሰው ባለፈው ዓመት በወርሃ ናሴ 2016 ዓ ም ተከስቶ 11 ሰዎች የሞቱበት ቀበሌ ሲሆን በወቅቱ የተከሰተውን አደጋ ተከትሎም ከአካባቢው ሰዎችን ማስወጣታቸውን አስታውሰው፣ የአሁኑ አደጋም ሰለባ የሆኑት ከስፍራው ሳይወጡ የቆዩ የቀበሌው ነዋሪዎች ናቸው ሲሉ ተናግሯል። እንግዲህ የክረምቱ ነገር ዘንድሮ በጣም ተራዝሟል። ተመሳሳይ ነገር ጥንቃቄ እንዲደረግ እየተሰራ ነው ያለው። አሁንም የወረዳውና የዞኑ አስተዳደር እዛው ተገኝቶ ተመሳሳይ ችግር እንዳይመጣ ማበረቶን የማስተማር በተቻለ መጠን ደግሞ የማንቀሳቀስ ስራ የሚሰራም ከሆነ ጥንቃቄ እንዲደረግ እየተሰራ ነው ያለው እና እንደምታውቀው ኤሪያው በጣም ተራራማ ቅርጽ ያለው ነው። አፈሩም በጣም ልል አፈር ስለሆነ ዝናቡ በጣም ሲሰፋ በቀላሉ የመንሸራተት ነገር አለው። ተክል ዛፍም ጭምር እያለው ይሄዳል ናችኋል እንግዲህ እንዲህ አይነት ባህር ያለው አካባቢ ነው። እንግዲህ ይሄ ክረምት ዘንድሮ እንደዚህ ተቀጠለ፣ በቀጣይነትም ጥንቃቄ መደረግ ስላለበት መንግስት ከዚህ ቀደም እንዳደረገው አስፈላጊው ጥንቃቄ እያደረገ ነው ያለው። ክረምት ከገባ ወዲህ በተለይም ከጎፋው ዞን የገዘ ጎፋም ጎዝዲ ከንቾ ቀበሌ መሬት መንሸራተት ወዲህም በደቡባዊ የኢትዮጵያ አካባቢዎች እየጣለ ያለው መደበኛና ከመደበኛ ያለፈ ከባድ ዝናብ እያስከተለ በሚገኘው የጎርፍ የመሬት መንሸራተትናም የናዳ አደጋዎች ሕፃናትን ጨምሮ ከሦስት መቶ በላይ ሰዎች መሞታቸውን ቪኦኤ የአካባቢዎችን ነዋሪዎች ተጎጂዎችና ባለሥልጣናትን ዋቢ አድርጎ የሠራቸው ዘገባዎች አመልክተዋል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዴዎስ ሐዋሳም